Yeah, yeah America Dims Radio Tabano. Every year they look at the cases of between eight hundred and thousand writers who've been በየዓመቱ ቁጥራቸው ከ800 እስከ 1000 የሚደርስ በስር ላይ የሚገኙ ወከባ የደረሰባቸው አሊያም አንዳንዴ ግድያ ጭምር የተፈጸመባቸው ደራሲያንና ጸሐፊዎችን ጉዳይ ይመለከቱና ከ1500 በላይም ያየ አካባቢዎቹን የመብት ተሟጋች ድርጅቶች አማክረው ዝርዝር ተመልክተው ከዚያ በኋላ ነው ያ የተመረጠ ሰው ለዓመቱ የሰብአዊ መብት ሽልማት የሚበቃው። የእስክንድርም እንደዚሁ ነው። እና በትናንት ዜናችን እንደገለጽነው በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የዘንድሮው የፔን ካናዳ የሰብአዊ መብት ሽልማት ባለቤት ሆኗል። የሰማቸኋቸውም ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን የፕሮግራምና የኮሚኒኬሽንስ አስተባባሪ ብራንደን ዲ ክሪስ ናቸው። ዝርዝሩን ይዘናል። ለሀገር ውስጥና ለውጭ አገር ባለ ሀብቶች ሰፊ የሥራ ዕድል ይከፍታል የተባለለትና ኦሪጂናል ኦሪጂን አፍሪካ 2015 የሚባል ስያሜ የተሰጠው የጥጥ የጨርቃ ጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ዛሬ አዲስ አበባ ውስጥ ተከፍቷል። በዚህም ላይ ዘገባ አለን። በዕለቱ አብሬስ እንመለከተዋለን። ከዜናችን መካከል ደግሞ የፌዴራሉ ፍርድ ቤት ጦማሪያን አንዱ በፈቃዱ ኃይሉ የወንጀል ክሱን እንዲከላከል በዋስ ሆኖ በውጭ እንዲሟገት ተበይኗል። ደቡባዊ አፍሪካ እጅግ ከባድ የምግብ እጥረት ገጥሟታል፣ አንዷ አገር ማዳጋስካር ነች የሚሉ ይገኙባቸዋል። ሌሎች በርከት ያሉ ዘገባዎችና ቅንብሮችም አሉን። አድማጮች ጤና ጤናስትል እንደምናመሻችሁ የዛሬ ረቡ ጥቅምት 10 2008 ዓ ም አስተናጋጆች አሉላ ከበድና አዲሱ አበበ፣ አቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከዘጠኙ ጦማሪያን አንዱ በፈቃዱ ኃይሉ የወንጀል ክሱን እንዲከላከል የተበየነበትን ውሳኔ ጉዳዩን በውጭ ሆኖ በዋስ እንዲከታተል ፈርዷል። የመከላከያ ምስክሮችንም እንዲያሰማ ተለዋጭ ቀጠሮ ተሰጥቷል። መለስካቸው አመሃ የችሎቱን ውሎ ተከታትሎ ቀጣዩን ዘግቧል። የከፍተኛው ፍርድ ቤት አስራዘጠነኛ የወንጀል ችሎት ባለፈው ሳምንት አቃቤ ሕግ ባቀረበባቸው ሽብር ወንጀል መከላከል ሳያስፈልጋቸው በነጻ ካሰናበታቸው አምስት ጦማሪያን መካከል በፈቃዱ ኃይሉ እንዲከላከል በተወሰነበት የወንጀል ክስ በዋስ ከስር ተፈቶ ጉዳዩን ውጭ ሆኖ እንዲከታተል ዛሬ ወሰነ። አቃቤ ህግ ተከሳሹ በዋስ ቢወጣ አሁንም ሕዝብን ለአመፅ የሚቀሳቅስ ጽሁፍ መጻፉ አይቀርምና መፈታቱን እቃወማለሁ ቢልም ፍርድ ቤቱ አቃቤ ህግ ተከሳሽን ሊያደርግ ስለመቻሉ የሚያሳይ ምንም ማስረጃ አላቀረብም ብሏል። በተጨማሪም ተከሳሹ አሁን የቀረበበትና እንዲከላከል የተበየነበት ክስ በሕገ መንግሥቱ የተፈቀደለትን የዋስ መብት የሚከለክለው ባለመሆኑ በሀያ ሺህ ብር ዋስ እንዲፈታ ትእዛዝ ሰጥቷል። ይሁንና ፍርድ ቤቱ አቃቤ ሕግ ጥያቄ ባያነሳም በፈቃዱ ኃይሉ ከሀገር እንዳይወጣ የሚያዝ እግድ በማውጣቱ በትእዛዙ ቅር መሰኘታቸውን ጠበቃው አቶ አማ መኮንን ለቪኦኤ ገልጸዋል። በፈቃዱ ኃይሉ በነጻ ከተሰናበቱት ሌሎች አራት ጦማረኞች አንዱ ሆኖ ዛሬ ከእስር መፈታቱም ታውቋል። ከጥቂት ወራት በፊት በፍትህ ሚኒስቴር ክሳቸው እንዲቋረጥ ተደርጎ ከተፈቱ ጦማሪያንና ጋዜጠኞች በተጨማሪ በፈቃዱ ኃይሉ ናትናኤል ፈለቀ፣ አጥናፉ ብርሃንና አቤል ዋበላ ከአንድ ዓመት በላይ በእስር ቆይተው ከቀረበባቸው ክስ ነፃ ሆነው መፈታታቸው አይዘነጋም። በፈቃዱ ኃይሉ ለቀረበበት የወንጀል ክስ መከላከያ ምስክሮቹን ለኅዳር 27 ቀን 2008 ዓ.ም አቅርቦ እንዲያሰማም ፍርድ ቤቱ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ደቡባዊ አፍሪቃ እጅግ ከባድ በሆነ የምግብ እጥረት እየተመታችና በዚህም 27 ሚሊዮን ህዝብ እየተራ በመሆኑን የረድኤት ባለሥልጣናት አስታወቁ። ከእነዚህ ተጎጂ አገሮች መካከል በተለይ ማደጋስካር ቀዳሚነቱን ይዛለች። እንደ ሌሎች የደቡባዊ አፍሪካ አገሮች ሁሉ የህንድ ውቅያኖሷ ማደጋስካር መኸሯን ባበላሸባት የአየር ንብረት ምክንያት መጎዳቷ ታውቋል። በማደጋስካር የደብልዩኤፍፒ ማለትም የዓለም ምግብ ድርጅት ተጠሪ ዊልያም ቫን ሚሊንክ በቅርቡ ጆሐንስ በርክ ውስጥ ለቪኦኤ በሰጡት ቃል በእርግጥም ማደጋስካር ልዩ ትኩረት ሊሰጣት የሚገባ ሀገር ነች ብለዋል። በአሁኑ ወቅት ማደጋስካር ከ10 ሚሊዮን ዶላርስ በላይ እርዳታ ያስፈልጋታል። በአጠቃላይ ወደ አንድ ሚሊዮን የሚሆን ህዝቧ ለምግብ እጥረት ተጋልጧል። ከእነዚህ ውስጥ አራት መቶ ሺዎቹ በጠና የተራቡ ናቸው። የዩናይት ስቴትሱ ምክትል ፕሬዚዳንት ጆ ባይደን ለፕሬዚዳንትነት እንደማይወዳደሩ አስታወቁ። ባይደን ለብዙ ጊዜያት በዲሞክራሲ ፓርቲ በኩል በእጩነት ይቀርባሉ እየተባለ ሲጠበቅ መቆየቱ የሚታወቅ ነው። ዛሬ ረቡዕ ዋይት ሀውስ በሚገኘውና ሮዝ ጋርደን በሚባለው መናፈሻ ስፍራ በሰጡት መግለጫ የልጃቸው የቦ ባይደን በካንሰር መሞት ለእንዲህ አይነቱ ከፍተኛ ኃላፊነት ለውድድር ለመቅረብ እንዳላስቻላቸው ገልጠዋል። ጊዜውም አልፎብናል አሉ ባይደን ከባለቤታቸው ጂል እና ከፕሬዚዳንት ባራክ ኦባማ ሆኖ ባሰሙ ቃል ባልወዳደርም ግን እንደ አገር ወዴት እንደምንሄድና በምን ሁኔታ እንደምንጓዝም በአጽንኦት መናገር ይችላለሁ ሲሉ ገልጠዋል የሰባ ሁለት ዓመቱ ባይደን ፕሬዚዳንት ባራክ ኦባማ አገሪቱን ወደ አንድ ከፍ ወዳለ ደረጃ እንዳደረሷትን በመግለጽ አመስግነዋቸዋል አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው የኢራቅ መሪዎች ከሌሎች ኃይሎች ጋር በመተባበር በአይሲስ ላይ የሚደረገውን ጦርነት በማዕከልነት የሚመራ የጦር አዛዥ ለመሰየም እየተወያዩ መሆናቸው ተሰማ። የዩናይትድ ስቴትስ ኤታማዦር ሹም ጀኔራል ጆሴፍ ዳንፎርዝ ትናንት ማክሰኞ ኢራቅን ሲጎበኙ ባሰሙት ቃል የተሻለ ድጋፍ ለመስጠት ይቻል ዘንድ ዩናይትድ ስቴትስ መራሹ ጦር አንድ አዛዥና አመራር ሰጪ ያስፈልገዋል ብለዋል። ጀኔራል ዳንፎርዝ አክለውም ኢራቅ ውስጥ ያለው ሁኔታ ያበቃለት ባለመሆኑ ለዘመቻው አንድ የተወሰነ የጊዜ ገደብ ማስቀመጥም እንደማይቻል ተናግረዋል። የሶሪያው ፕሬዚዳንት በሽር አልአሳድ በሩሲያ ያደረጉትን ያልተለመደ ጉብኝት አጠናቀው ዛሬ ረቡዕ ወደ አገራቸው ተመለሱ። ፕሬዚዳንት በሽር ከሩሲያው መሪ ቭላድሚር ፑቲን ጋር ተወያይተውና ሩሲያ ከሦስት ሳምንታት በፊት ለሶርያ ጦር መስጠት በጀመረችው ወታደራዊ ድጋፍ ዙሪያ ተነጋግረው ነው የተመለሱት። አሳድ በሰላማዊ ተቃዋሚዎች ላይ የኃይል እርምጃ ከተወሰደበትና በትንሹ 24ሺህ ህዝብ ካለቀበት የአገሪቱ የእርስ በርስ ጦርነት ከተቀጣጠለበት እንደ አውሮፓ ቆጣጠር ከ2011 ወዲህ የውጭ አገር ጉዞ አለማድረጋቸው ታውቋል። ፕሬዚዳንት አሳድ ትናንት ማክሰኞ ከቪላዲሚር ፑቲን ጋር መስኮ ውስጥ በተገናኙበት ወቅት ሩሲያ ላደረገችላቸው ድጋፍ ፑቲንን አመስግነው የእርዳታ ባይኖር ኖሮ ሽብርተኛነት በመላ አገሪቱ በተስፋፋ ነበር ብለዋል። አሳድ ብዙ ጊዜ ሽብርተኞች ብለው የሚገልጧቸው የሚቃወሟቸው መሆኑ ይታወቃል። የቻይናው ፕሬዚዳንት ዢ ጂንፒንግ በሁለተኛው ቀን የእንግሊዝ ጉብኝታቸው ወቅት ዛሬ ረቡዕ ከብሪታንያው ጠቅላይ ሚኒስትር ዴቪድ ካሜሮን ጋር ሲገናኙ በሁለቱ አገሮች መካከል የቢሊዮን ዶላርስ የንግድ ስምምነት ውል ተፈረመ። በመንግስቱ ይዞታ ስር ያለው የቻይናው ብሔራዊ የነዳጅ ኮርፖሬሽን እና ትልቁ የእንግሊዝ ቢፒ ናቸው በዚህ አዲስ በተፈረመው የንግድ ፕሮጀክት ውስጥ የሚሰሩት። የእንግሊዙ ጠቅላይ ሚኒስትር ዴቪድ ካሜሩን ከውይይቱ በኋላ ሎንዶን ላይ ለጋዜጠኞች በሰጡት መግለጫ ሁለቱ አገሮች የደረሱት ስምምነት ደቡባዊ ምዕራብ እንግሊዝ ውስጥ ያለውን የኒክሌር ኃይል የሚያጎለበት መሆኑን ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን እስራኤልና ፍልስጤማውያን ደም አፋሳሽ ግጭታቸውን አቁመው ወደ ሰላም እንዲመጡ ጥሪ አደረጉ። ሚስተር ባን ዛሬ ረቡዕ ከፍልስጤማውያኑ ፕሬዚዳንት መሐመድ አባስ ጋር በምዕራቧ ዳርቻ ራማላ ከተማ ዛሬ ተገናኝተው ተወያይተዋል። ዋና ጸሐፊው በክልሉ በሚካሄድ አመፅ ቢያንስ ስምንት እስራኤላውያንና ከአርባ በላይ ፍልስጤማውያን የሞቱበት ግጭት እንዲያበቃ ለሁለት ቀናት ያደረጉትን ጉብኝት ሲያበቁ ነው ከፍልስጤማውያኑ መሪ ጋር የተወያዩት። ዛሬ ረቡም በእስራኤል ላይ ያነጣጠሩ ሁለት የፍልስጤማውያን የጥቃት ሙከራዎች እንደነበሩ ተገልጧል። የኢራኑ የበላይ መሪ አያቶላ አሊ ሆመኒ ከምዕራባውያን ጋር የተደረሰውን የኒውክለር ስምምነት አጸደቁ። ስምምነቱ ግን ግልጽነትና ወጥነት ይጎድለዋል ሲሉ ተናገሩ። አያቶላ ሆሚኒ ለኢራኑ ፕሬዚዳንት ሐሰን ሮሃኒ በጻፉትና በመንግስታዊ ቴሌቪዥን በተነበበው ደብዳቤ ላይ እንዳመለከቱት ይህ አይነቱ ድክመት አገሪቱን አሁንም ሆነ ለወደፊቱ አደጋ ላይ የሚጥል ነው ብለዋል። ስምምነቱ የሚታየውን መዛባትና የግልጽነት መጓደል የኢራን ባለስልጣናት በንቃት ሊከታተሉ ይገባል ሲሉም አስጠንቅቀዋል። በመጨረሻ በአውሮፓ ከተለያዩ ሀገሮች ፈልሰው የሚመጡ ለሰዎች ምክንያት ቀውስ የባልካን ማለትም በቀድሞቹ የዩጎዝላቭ ሀገሮች መካከል ግጭቶች እንዳይቀሰቀሱ የጀርመን ውጭ ጉዳይ ሚኒስትር አስጠነቀቁ። ውጭ ጉዳይ ሚኒስትሩ ፍራንክ ዋልተር ስቴሚነር በርሊን ውስጥ ከፊንላንዷቻቸው ጋር ከተወያዩ በኋላ ነው እነኚህ ከተለያዩ ሀገሮች ፈልሶ የሚመጡ ሰዎች ጉዳይ የቀሰቀሰው ቀውስ በባልካን ሀገሮች መካከል አዲስ ግጭት እንዳይነሳ ተስፋቸውን አመልክተዋል። በመጀመሪያ ደረጃ አሉ፣ ውጭ ጉዳይ ሚኒስትሩ የእነኚህ ሰዎች ጉዳይ ሰላም እንዲመጣ ለብዙ ጊዜ የደከምንበት ጥረት መና አድርጎ አዲስ ግጭት ሊቀሰቅስ አይገባውም። እድገት ወይም ልማት ወይም ወደኋላ አይሄድም ሲሉ ነው ያመለከቱት። አድማጮች፣ ለሰዓቱ ለዓለም ዜና የተያዘው ጊዜ ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደ ና አዲሱ አበበነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አብራችሁን አምሹ። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ አንዱን ለቅምሻ የቤት ማስጌጫ ነው። ይሄ ሆም ዲኮር ከሚባለው አንጻር ምንጣፍ አለ፣ የቤት ሰፌዶች አሉ፣ የግድግዳ ብዙ አለ፣ ያንገት የሚመስልም አለ። እዛ ደግሞ አለ፣ የአንገት ጌጦችም አሉ፣ በድንጋይ የተሰሩም አሉ። እዛ ጋር ደግሞ ሌላ ስታንድ አለን እና እንሱንም እንሰራለን። አሁን እኛ የምንሰራው በጌጣጌጥ በባስኬት ና በሽመና ዙሪያ ነው። አዲስ አበባ ውስጥ ዛሬ የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ላይ ተካፋይ የሆኑት የሳሌም ዲዛይኗ ባለቤት ወይዘሮ ሳሌም ካሳውን ናቸው በሁለተኛው አጋማሽ በሴቶችና ቤተሰብ ፕሮግራም ይቀርባሉ ጠብቋቸው አሁን የዕለቱን አብሮስ አዲስ አበባ ውስጥ ዛሬ የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ለሀገር ውስጥና ለውጭ ባለሀብቶች ሰፊ የሥራ ዕድል እንደሚከፍት ተገልጧል የፊታችን የካቲት ስራ ይጀምራል የተባለው የአዲስ አበባ ጅቡቲ የባቡር አገልግሎት ለአገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት ከፍተኛ አስተዋጽኦ ሊያበረክት እንደሚችልም ተነግሯል። መለስካቸዋማ ተጨማሪ ዝርዝር አለው። ኦሪጂን አፍሪካ 2015 የተሰኘው የጥጥ የጨርቃጨርቅና አልባሳት አውደ ርዕይ ዛሬ ረፋዱ ላይ ሲከፈት ንግግር ካደረጉት የመንግሥት ባለሥልጣናት መካከል የኢትዮጵያው የኢንዱስትሪ ሚኒስትር አቶ አህመድ አብተው የአውደሪውን በአሁኑ ወቅት መከፈት ሀገሪቱ ለሁለተኛ ጊዜ ለጀመረችው የእድገትና የለውጥ እቅድ መልካም አጋጣሚ መሆኑን አውስተው በተለይም ይህ ኢንዱስትሪ የሚፈጥረውን ሰፊ የስራ እድል አመላክተዋል። ኦሪጂን አፍሪካ 2015 የተሰኘው አውደሪ የሚፈጥረው እድል ከፍተኛ እንደሆነም ገልጸዋል። ኦሪጂን አፍሪካ 2050 ፕሮቫይድስ ኦሪጂን አፍሪካ 2015 ባለሀብቶችን ለመሳብ አቻ የማይገኝለት መድረክ ነው። በአህጉሪቱ ውስጥ ከሚካሄዱ ታላላቅ የንግድ ኤክስፖዎችም አንዱ ነው። እዚህ የሚገኙ አንዳንድ ባለድርሻዎችን በሚመለከት ይህ መድረክ ለውጭም ሆነ ለሀገር ውስጥ የንግድ አካላት የሚፈጥረውን እድል መገመት ይቻላል። ኦሪጂን አፍሪካ 2015 አውደ ርዕይ በአፍሪካ መሰናዳት ከጀመረ ይሄው ለአምስተኛ ጊዜ መሆኑም ታውቋል። አውደ ርዕዩ ለአፍሪካ የጥጥ የጨርቃጨርቅ ከቆዳና ከልዩ ልዩ ጥሬ ዕቃዎች የሚሰሩ የቤት ማስዋቢያ ቁሳቁሶች ማስተዋወቂያ ዋና መድረክ መሆኑም በብዙዎቹ ይጠቀሳል። አውደሪው በምርት መገኛነትና በመዋለ ንዋይ መዳረሻነት የሚያገለግል ገዢዎች፣ ነጋዴዎች፣ መዋለ ንዋይ አፍሳሾችና የአውደሪ ባለሙያዎችን በአንድነት የሚሰበስብ የታሰበበት መልካም አጋጣሚ እንደሆነም አዘጋጆቹ ያስረዳሉ። አቶ አህመድ አበተውም በንግግራቸው ይህን በማስታወስ ይሆናል። ይህ ሁነት ከአያሌ ሀገሮች ውሳኔ ሰጪዎችንና የንግድ ሥራ መሪዎችን በአንድነት አገናኝቶ ከአፍሪካ ዲዛይነሮችና ኢንዱስትሪዎች ጋር ትላልቅ ውሎችን ለመዋዋል የሚያስችል ለው ያሉት የሀገሪቱ ፕሬዚዳንት ዶክተር ቡናቱ ተሾመ ይህንኑ አውደ ርዕይ ሲከፍቱ ባደረጉት ንግግር ሀገሪቱ አቅደዋለች ላሉት መሰረታዊ የኢኮኖሚ ለውጥ ይህ ኢንዱስትሪ ያለውን ሚና በአጽንኦት ጠቅሰውታል። በተለይም ለዚህም ሆነ ለሌሎች የሀገሪቱ ኢንዱስትሪዎች ዓለም አቀፍ ተወዳዳሪነት የሚረዱ ናቸው ያሏቸውን ግንባታዎችም ዘርዝረዋል። ሁለተኛው የእድገትና የለውጥ ቅዳችን የኃይል የመንገድ አውታሮችን የባቡር ሀዲዶችንና ቴሌኮሚኒኬሽንን ይበልጥ በማስፋፋት ላይም ያተኩራል። ወደ ጅቡቲ የሚያደርሰው የባቡር መስመር በመጪው የካቲት ሥራ ይጀምራል። ይህ ለኢንዱስትሪያችን ዓለም አቀፍ ተወዳዳሪነት ከፍ ያለ አስተዋጽኦ እንደሚያደርግና የኢትዮጵያ ኢንዱስትሪዎች ምርትም በዓለም ገበያዎች ላይ ያላቸውን ተወዳዳሪነት የሚያሳድግ እንደሆነ ይታመናል። ፕሬዚዳንቱ የአገልግሎት ዘርፎች መስፋፋት ለማኒፋክቸሪንግ ወይንም ለፍብረካ ኢንዱስትሪ መጎልበትም አለው ያሉትን አስተዋጽኦ አውስተዋል። በተለይ በሀገሪቱ እየተገነቡ የሚገኙት የኢንዱስትሪ መናኸሪያዎች ወይንም የኢንዱስትሪ ፓርክስ የብዙዎቹን ባለሀብቶች ቀልብ መሳባቸውን በማስረጃ አቅርበዋል። ኢንዱስትሪያዊነትን ለማፋጠን የኢንዱስትሪ መናኸሪያዎችን መገንባትም አንድ ቁልፍ ተግባር ነው። በአሁኑ ጊዜ ሐዋሳ ውስጥ እየተገነባ ያለውና የፊታችን የካቲት እንደሚጠናቀቅ የሚጠበቀው የኢንዱስትሪ መናኸሪያ ትኩረት መሳብ ጀምሮ እስካሁን አርባ የሚሆኑ ዓለም አቀፍ ታዋቂነት ያላቸው ኩባንያዎች የየራሳቸውን ስፍራ ለመያዝ ተመዝግበዋል። ኦሪጂን አፍሪካ 2015 አውደ ርዕይን በማዘጋጀት ረገድ በኢትዮጵያ የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ከፍተኛ እገዛ ማድረጉም በአዘጋጆች ተገልጸዋል። በአውደሪው መክፈቻ ላይ ንግግር ያደረጉት በኢትዮጵያ የዩኤስ አሜሪካ አምባሳደር ፓትሪሻ ሀስላክ ለአፍሪካና ለኢትዮጵያ መንግስታቸው ያለውን ድጋፍ ገልጸዋል የአሜሪካ መንግስት በኢትዮጵያና በሌሎችም የአፍሪካ ሀገሮች ያለውን የመዋለንዋይ ፍሰት የአመለካከት መዛባት ለመቀየር የሚደረጉትን እንቅስቃሴ በመደገፍ ለምጣኔ ሀብት እድገት ቁልፍ የሆነውን የአገር ውስጥና የውጭ የመዋለንዋይ ፍሰትን ለመሳብ ድጋፍ ሲያደርግ ኩራት ይሰማዋል እኛ በአፍሪካ እናምናለን እናንተም እንደምታምኑ ስለማይ ደስተኛ ነኝ ኦሪጂን አፍሪካ አውደ ርዕይ በኢትዮጵያ ሲዘጋጅ ይህ ለሁለተኛ ጊዜ ሲሆን ከሦስት ዓመታት በፊትም በአዲስ አበባ ሸራተን አዲስ ተካሂዶ ነበር በኦሪጂን አፍሪካ 2015 አውደ ርዕይ ከ185 የማያንሱ ኩባንያዎች ከ27 የተለያዩ የአውሮፓ የአሜሪካ የእስያ እና የአፍሪካ ሀገሮች ይካፈላሉ ለሚቀጥሉት ሶስት ቀናት ከአውደሬው ጎን ለጎን በኢንዱስትሪው የተለያዩ ጉዳዮች ላይ የሚያተኩሩ ሴሚናሮች እንደሚካሄዱም ታውቋል። መለስካቸው አምሐ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ቀጣዩ ዘገባ እናልፋለን። ደቡብ ሱዳን ውስጥ በሚቋቋመው የሽግግር መንግሥት የፕሬዚዳንት ሳልቫኪር ሚዲየተርና የዶክተር ሪያቅ ማቻር ጦር የሚዋሃዱበት ሁኔታ የሚያቅድ ስብሰባ ዛሬ አዲስ አበባ ላይ ተከፍቷል። በጸጥታ መዋቅሮች ላይ መስማማት ለሽግግር መንግስቱ መሳካት ቁልፍ ጉዳይ መሆኑን የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ተናግረዋል። የዚህም ዝርዝር እስክንድር ፍሬው ነው ከአዲስ አበባ ይላከልን። የየራሳቸውን ጦር የሚመሩ የሁለት ጎራ ሰዎች ዛሬም በአዲስ አበባ ለስብሰባ ተቀምጠዋል። የደቡብ ሱዳን መንግስትና ተቃዋሚዎቹ ባለፈው ነሐሴ መጨረሻ የሰላም ስምምነት ቢፈርሙም ወደ ተግባር መቀየሩ ገና እየተጠበቀ ነው። ከስምምነቱ ነጥቦች አንዱ ደግሞ በፕሬዝዳንት ሳልቫኪር ማያርዲት የሚመራው የደቡብ ሱዳን መንግስት ጦርና በዶክተር ሪያክ ማቻር የሚመራው የተቃዋሚዎቹ ጦር በአንድ እዝ ስር መዋሃድ ነው። ዛሬ በአዲስ አበባ የተጀመረውም በዚህና ወደ ውህደት በሚወስዱ ጉዳዮች ላይ የሚነጋገር እንደዚሁም የሚያቅድ ስብሰባ ነው። የመንግስት ተጠባባቂ ዋነኛ ተደራዳሪ እና የደቡብ ሱዳን የማስታወቂያ ሚኒስትር ማይክል ማኩ ሉዌዝ እንደዚሁም የተቃዋሚዎቹ ዋነኛ ተደራዳሪ ታባንደንጋይ የልዑካን ቡድኖቻቸው ቸውን በመምራት ተገኝተዋል። ስብሰባውን በንግግር የከፈቱት የኢጋድ ዋነኛ አደራዳሪ አምባሳደር ስዩም መስፍን ለአጠቃላይ ስምምነቱ መተግበር ወሳኝ መሆኑን አብራርተዋል። የተዋሃደ የጋራ አመራር እንደዚሁም የጦር ኃይሎች ውህደት የሚለው የሰላም ስምምነቱ ክፍል ስራ ላይ እንዲውል የሚያቅድ በመሆኑ የዛሬው ስብሰባችን እጅግ ወሳኝ ነው ቋሚ የተኩስ አቁምና የሽግግር ጊዜ የጸጥታ መዋቅር በሚለው የስምምነቱ ክፍል በተቀመጠው መሠረት ሌሎች ተቋማትም እንዲመሠረቱ መንገድ የሚጠርግ፣ ስለዚህም የዚህ ስብሰባ ውጤት ለስምምነቱ በተሳካ ሁኔታ መተግበር የመሠረት ደንጋይ የሚሆን ነው። ያለ እነዚህ ተቋማት የቋሚ የተኩስ አቁሙንና የሽግግር ጊዜ የጸጥታ መዋቅሩን ወደ ተግባር መለወጡ እንዲሁም የብሔራዊ አንድነት የሽግግር መንግሥት መመሥረቱ የማይታሰብ ነው። ስብሰባው የሚካሄደው ስምምነቱን ለመተግበር እንጂ እንደገና ለመደራደር አለመሆኑንም አምባሳደር ስዩም አሳስበዋል። ይህ ስብሰባ የሰላም ስምምነቱን በፍጥነትና በቅን መንፈስ የምንተገብርባቸውን መንገዶችና ስልቶች የምንፈልግበት ልምምድ እንጂ በስምምነቱ ላይ እንደገና የምንደራደር አለመሆኑን ማስመር እፈልጋለሁ። እናም ምዕራፍ ሁለት የሚባለውን የስምምነቱን ክፍል መተግበር የማቀጃ ክፍለ ጊዜ ለሆነው ለዚህ ስብሰባ ዋነኛዎቹ ተደራዳሪዎች በቂ ጊዜ እንደሚኖራቸው የአደራዳሪዎቹ እምነት ነው። የጋራ ስምምነት ላይ የሚደረስባቸው የጸጥታ መዋቅሮች ለቅድመ የሽግግር መንግስት በኋላም ለብሔራዊ አንድነት የሽግግር መንግስት ጊዜው ቁልፍ የመነሻ ነጥቦች መሆናቸውን ዋነኛ አደራዳሪው አስረድተዋል። የደቡብ ሱዳን መንግስትና የተቃዋሚዎቹ ጦር በአንድ እዝ ስር እንደሚዋሃድ ከስምምነት ላይ የተደረሰው የሽግግር መንግስቱ በተመሠረተ በአስራ ስምንት ወራት ውስጥ ነው። እስከዚያው ግን ሁለቱም ወገኖች የየራሳቸውን ጦር ይመራሉ። ስብሰባው በመጪዎቹም ቀናት ቀጥሎ ይካሄዳል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ቀጣይዋም ዘገባችን እዛ አፍሪካ ውስጥ የሚያቆየን ነው። ባለፈው ሜዲትሬኒያን ባህርን ለመሻገር ከተሳፈረችበት ጀልባ ባሳፈራት የጀርመን መርከብ ላይ ልጇን የተገላገለችው ሶማሊያዊት ፍልሰተኛ ጀልባው ላይ የተሳፈርኩት ከነጽንሴ ብሞትም ልሙት ብዬ ነው አለች። የእንግሊዝኛ ይቅርታ፣ የሶማሊኛ አገልግሎት ዘጋቢ አብዱልአዚዝ ኦስማን ያስተላለፈልን ዘገባለ ቆንጅታ እየታቀርበዋለች የ33 ዓመቷ ራህማ አቡካር በእርግዝናዋ ወቅትና በኋላም ባለፈው ነሐሴ ወር በጀርመኑ የባህር ኃይል መርከብ ላይ ምጧ ሲመጣ ስላሳለፈችው ከባድ ስቃይ ጀርመን ውስጥ ለቪኦኤ አውስታለች። ጉዞው እጅግ በጣም አደገኛ ነበር፣ ግን ልጄን በምንም አይነት ሊቢያ ውስጥ ለመውለድ አልፈለኩም ብላለች። ዞር ብሎብኝ ነበር አምስት ወር ሙሉ ስጓዝ ስለነበር ድክም ብሎኛል ልጄን ሊቢያ አልወልድም ብዬ ነው ብንሞትም እንሞት ብዬ የተነሳሁት ሊቢያ ውስጥ ያሳለፍኩት ሁኔታ ከባህር ጉዞው የባሰ ነበር ያለችው ራህማ አንዱን አሰቃቂ ድንገት እንዲህ ስትል ታስታውሳለች ወላይ አንዷ ነፍሰ ጦር ሴት በሊቢያ ጠረፍ አንዱ ጀልባ ላይ ልትሳፈር ስትል ልጇን ተገላገለችና እዚያው ጋር ሞተች። ልጇም ወዲያው ሞተ። ሌላም እርጉዝ ሴት ጀልባው ላይ ነበረች። እሷ ግን በህይወት አውሮፓ ደርሳለች። ራህማ አሊ እሷንና ሌሎች አብረዋት የነበሩትን አራት መቶ ሰላሳ አምስት ስደተኞችና ፍልሰተኞች የጀርመኑ የባህር ኃይል መርከብ ደርሶ ካተረፋቸው በኋላ ነው መርከቡ ላይ ምጥ ያዛት ራህማ ሕፃኗን ሶፊያ ብላታለች። የአውሮፓ ህብረት ሜዲተራኒያን ላይ ስደተኛ በድብቅ በማሻገር የሚጠረጠሩ ጀልባዎችን እያሳደደ ከሚይዝባቸው ስምሪቶቹ አንዱን ሶፊያ ሲል በሕፃኗ ስም ሰይሞታል። ልጄ እድለኛ ነች በማለት መደሰቷን የገለጸችው ራህማ የአውሮፓ ህብረት የኔን የጥገኝነትና የህፃኗን የሶፊያን የዜግነት ማመልከቻ ተቀብሎ ይፈቅድልናል ብዬ ተስፋ አድርጋለሁ ብላለች። የ33 ዓመቷ ራህማ ሌሎች ሰባት ልጆቿንና አባታቸውን ሶማሊያ ትታ ነው አምስት ወር ሙሉ በአደገኛው ጉዞ ስቃይ ያሳለፈችው። በስፋት በሚካሄዱት ግጭቶች ምክንያትና በጣም ከባድ የሆነው የኑሮ ሁኔታ አስገድዶኝ ልጆቼንና ባሌንትቼ የተሻለ ኑሮና ተስፋ ፍለጋ ወጣው። ታዲያ ራህማ ሰዎች በተለይም ነፍሰ ጡሮች ይህን አደገኛ ጉዞ እንዲህ ብለው እንዳይሞክሩ በማለት ነው የምትመክረው። ተሪብ ከአ ዲ በተኛ ሶማሌ በህገ ወጥ መንገድ መሰደድ በጣም ከባድ ነው። ሊቢያ ውስጥ ብዙ ሶማሌዎችና ሌሎችም ስደተኞችና ፍልሰተኞች በህገ ወጥ አሸጋጋሪዎች ሰቆቃ ይፈጸምባቸዋል። ሕይወትህ በቋፍ ነው የምትሆነው። ለእርጉዝ ሴት ደግሞ ይብሳል። መንገዱ ላይ መሞትም ይኖራል። የአውሮፓ ህብረት የስደቱ ጎርፍ የሚገታበት አንዳች መላ ለማበጀት እየሞከረ ነው የሚገኘው። አፍሪካውያኑ ስደተኞች ሕይወታቸውን ለአደጋ አጋልጠው መትመማቸውም እንደቀጠለ ነው። ወደ መጨረሻው የመጽሔቱ የትንታኔ ርዕስ እንውሰዳችሁ። ፕሬዚዳንት ባራክ ኦባማ ዩናይትድ ስቴትስ የናይጄሪያን ነውጠኛ ቡድን ቦኮ ሀራምን ለመዋጋት የሚረዱ 300 ወታደሮችን ወደ ካሜሮን እንደምትልክ ባለፈው ሳምንት አስታውቀዋል። ከ9 ቀናት በፊት የተጀመረውን የወታደሮች ምደባ በካሜሮን ሌሎች አካባቢዎች ያሉ በርካቶች የተደሰቱበት መሆኑን ጠቅሳ የአሜሪካ ድምፅ አዘጋቢ ማርያም ዲያሎ ተከታዩን ሪፖርት ልካለች። ሰልሞን ክፍሌ ያቀርበዋል። የዩናይትድ ስቴትስ ተልእኮ የሚሆነው በካሜሩን የቦኮ ሐራም ጽንፈኞችን በመዋጋት ላይ ለሚገኙ ከራሷ ከካሜሩን፣ ከናይጄሪያ፣ ከቻድ ከኒዤርና ከቤኒን ለተውጣጣው ኅብረ ብሔር ጦር የስለላና የክትትል መረጃዎችን ማቅረብ ነው። ምንም እንኳ አንዳንዶች ሦስት መቶ የአሜሪካ ወታደሮች በካሜሩን መመደባቸው ከስጋቱ ክብደት ጋር አይመጣጠንም ቢሉም ካሜሩናውያንና በኤንዲአይ ማለትም በብሔራዊ ዴሞክራሲያዊ ተቋም አንጋፋ ባልደረቦች እንደ ክሪስቶፈር ፎሙኒዮ ያሉት ግን በዚህ አስተያየት አይስማሙም። ጨዋታው የወታደሮች ቁጥር መብዛትና ማነስ ላይ አይደለም። ይልቅስ እነዚህ ሶስት መቶ የአሜሪካን ወታደሮች የጽንፈኞችን እንቅስቃሴ የመከታተል ችሎታቸው ምን ያህል ነው የሚለው ነው። ከካሜሮና አቻዎቻቸው ጋር የሚካፈሉት የስለላ መረጃ ጠቃሚ ነው። ቦኮ ሀራም በካሜሮና ውያን ላይ የሚያደርሰውን ጥቃት ለመከላከል ያስችላል። በአሁኑ ጊዜ ነዋሪነታቸው በዩናይትድ ስቴትስ የሆነው የቀድሞው የያውንዴ ዩኒቨርሲቲ መምህር ሴርጌ ዮንዱ በበኩላቸው አሜሪካ የወሰደችው ውሳኔ እንዳስደሰታቸው አስረድተዋል። ምክንያቱም በሕብረ ብሔሩ ውስጥ ያሉ አገሮች በሙሉ በተናጠል ብቻቸውን ቦኮ ሀራምን መዋጋት ስለማይችሉ ነው። እንዲያውም እነዚህ ሀገሮች በሙሉ አቅማቸውን በአንድነት ቢያስተባብሩ እንኳ ያንን የመሰለውን ውስብስብ ጦርነት ለመዋጋት በቂ አይሆንም። በካሜሩን የአንድ ኩባንያ ዋና ዲሬክተር ኤሪክ ቺያጌ ጥርጣሬ አላቸው። ይህን አይነቱ ቀውስ በእርግጥ ጉልበትና ጠንካራ ምላሽ ሊሰጠው እንደሚገባ እገነዘባለሁ። መርሳት የሌለብን ግን ሊረዱን የመጡ ሀገሮች አንድ ጥቅም እንዳላቸው ነው ብለዋል ቺያጌ። የብሔራዊ ዲሞክራሲያዊ ተቋሙ ባልደረባ ክሪስቶፈር ፎሙኒዮ ግን የቦኮ ሀራም ጥቃቶች ባሉበት ሁኔታ አንድ ነገር መደረግ አለበት ሲሉ ይከራከራሉ። እጆችን አጣጥፎ ተቀምጦ ካሜሩን ቀጥተኛ እርዳታ ከባዕድ ማግኘት የለባትም ማለት አግባብነት አይኖረውም። መሰል እርዳታው ምን እንደሚያስከትል እያደር የምናየው ሀቅ ይሆናል ሲሉ ማስረድተው አልፎ ሙኒዮ። በዋሽንግተን ዊልሰን ማዕከል አጥኚው ባለሙያ ስቲቭ ማክዶናልድ እርምጃውን፣ ማለትም ዩናይትድ ስቴትስ በካሜሩን ወታደሮቿን መመደቧን ይደግፋሉ። በአፍሪካ የዩናይትድ ስቴትስ መራሹ የጦር እዝ ቅይጥ አስተያየት እንደሚሰጠውም ይረዳሉ። እንደ ደቡብ አፍሪካና ሌሎች የመሳሰሉ በርካታ ግለሰቦችና መንግስታት በአፍሪካውም ላይ ጥርጣሬ ያላቸውና ድጋፍ የማይሰጡ ወገኖች የዩናይትድ ስቴትስን ቀጥተኛ ወታደራዊ እርምጃ ይጠራጠራሉ። ይህ የጥርጣሬ አፍሪኮም እንደ ኤሮፓያን አቆጣጠር በ2007 ዓመተ ምህረት ከተመሰረተ ጀምሮ ያለ ጉዳይ ነው፣ አዲስ አይደለም። አፍሪኮም የአህጉሪቱን ጸጥታ በማስጠበቅ ረገድ የሚጫወተው ጠቃሚ ሚና እንዳለው ግን ግንዛቤው እያደገ መጥቷል። በተለይ እንደ ቦኮ ሐራም ያሉ ጽንፈኛ የጋራ ጠላቶችን ስጋት በመከላከል አንጻር ሁነኛ ሚና እንደሚጫወት ጥሩ ግንዛቤ አለ ብለዋል በዋሽንግተን ዊልሰን ማዕከል ዓለም አቀፍ ጉዳዮች አጥኚው ስቲቭ ማክዶናልድ። የተከበራቸው አድማጮች ፕሮግራማችን የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው አገልግሎት ነው። በ19 በ22ና በ25 ሜትር ባንድ ነው የምትከታተሉን። እንዲሁም በናይል በአዲስ ሳተላይት ነው። አሉላ በናይል ሳ ትክክል ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አብረንና ምሽት ሶስት ሰዓት ተኩል ሊሆን አንድ ሁለት ደቂቃ ይቀራል። በዚያን ጊዜ አንድ አሁን ስቱዲዮ ከገባን የደረሰን ዜና አለ። እሱን ያኔ እናነባለን። አስቀድመን ግን ከእናንተ የደረሱን አስተያየቶች ናቸው የሚሰሙት ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር 14 ላይ የተቀበልናቸው ናቸው እነዚህን መርጠናል። ቪኦኤ አዘጋጆች በመጀመሪያ ሰላምታዬን ይድረሳችሁ። ባለፈው ሰኞ ኦክቶብር አስራ ሁለት የአፍሪካ ነክ ርሶች ፕሮግራም አዳምጫለሁ። ዶክተር ብርሃነ መስቀሌ ያቀረቡትን ሀሳብ ኦሮምኛ ብሔራዊ ቋንቋ ሊሆን ይገባል ይሉና የአማርኛን ጽሁፍ አመጣጥ ታሪክ በተሳሳተ መልኩ ለማብራራት ሞክረዋል። ዶክተር አየር በክሬ ታሪክን ጥናት በመተርኮዝ አማርኛ ፊደል ለኦሮሞም ሆነ ለሌሎች ቦታዎች ለጽሁፍ ትክክለኛ ምርጫ አማራጭ ቢሆን ይመረጣል ብለዋል። የሰጡት ምክንያት አማርኛ የቆየ ታሪክ ያለውና የአፍሪካ በቀል ፊደል በመሆኑ ልንኮራበትና ልንገለገልበት ይገባል ያሉት ሀሳብ የሚደገፍ ነው። ኦሮምኛ የላቲን ፊደል መጠቀም የተጀመረው የፖለቲካ ውሳኔ እንጂ ታሪክ ተጠንቶ እንዳልተደረገ ግልጽ በማድረጋቸው ዶክተር አየለ ለሰጡት ትምህርት ሊመሰገኑ ይገባል ትላለው። ስሜ ብርሃነ የእናንተ የቮይስ ኦፍ አሜሪካን አድማጭ ነኝ። ከዚህ በፊት አንድ ጥያቄ ነበረ በዚህ በደብረ ዘይት አካባቢ የሚከበር ከመስቀል በዓል በኋላ ኢሬቻ በዓል የሚባል የሚከበር ነበረ። ጠይቄ በቂ መልስ ተሰጥቶኛል። ባለሙያ አቅርባችሁ በቂ ማብራሪያ ተሰጥቶበታል። በእውነት በጣም ነው የማመሰግናችሁ። የተፈለገውም ይሄ ነው። በእውነት ቮይስ ኦፍ አሜሪካን በጣም ነው የማደንቀው። ለወደፊቱም ቢሆን እንደዚህ አይነት አሻሚ የሚሆኑ ጥያቄዎችን እንደዚህ አይነት ባለሙያ እያቀረባችሁ አሳራቂ ሀሳብ ብትሰጡ በጣም ነው ደስ የምለው። በጣም ነው የማመሰግናችሁ። ሌላው ደግሞ አንድ ዶክተር ነው አንድ ወንድማችን ስለ ኦሮሞ ቋንቋ በሚል ደረጃ ብዙ ህዝብን አነጋግሮታል። በእርግጥ ማንም ሰው የራሱ ቋንቋ መዳበሩ ማንም የሚፈልገው ነው እና እሱንም ቢሆን ባለሙያ አቅርባችሁ ዶክተር አየረ በከረ የሚባለውን አቅርባችሁ አስተራቂ የሆነ ሀሳብ ተሰጥቶበታል። እኔ አሁን ለምሳሌ አማራ አይደለሁም። የኦሮሞ ብሔረሰብ የተገኘው ሰው ነኝ። ነገር ግን እኛ ችግራችን የቋንቋ ችግር አይደለም። ቋንቋች ኛ የአስተዳደር ችግር ነው። ዲሞክራሲ ያለመኖር፣ መልካም አስተዳደር ያለመኖር። እኛ ሀገራችን ሰላም እንድታገኝ፣ ዲሞክራሲ ሀገሪቷ እንድታደርግ የሚ መልካም አስተዳደርና የሰው መብት መረገጥ እንዲወገድ ነው። አማራውንም፣ ጉራጌውንም፣ ኦሮሞውንም የተለያዩ ብሄረሰቦችንም የሚያገናኝ አማርኛ ቋንቋ ነው። እያንዳንዱ ብሔረሰብ የራሱ ቋንቋ መብቱ እንድጠበቅለት አስፈላጊ ነው። ክቡራትና ክቡራን አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላልፈውን ስርጭታችን ነው። በኢትዮጵያ ሰዓት አቆጣጠር አሁን ከምሽቱ 3 ከ32 መሆኑን የስቱዲዮ ሰዓታችን ያመለክታል። ርዕሰ ወሬዎችን ባጫጭሩ ዛሬ ማታ በእስራኤል ቴሌቪቭ ከተማ በአገሪቱ አቆጣጠር ከ7-9 ሰዓት ባለፈው እሁድ በስህተት ስለተገደለ ኤርትራዊ ስደተኛ የሻማ መብራት ሥነ ሥርዓት ተካሂዷል። ባልደረባችን ምንያፈ አፈወርቂ ወደ ቴላቪቭ ደውላ በሥነ ሥርዓቱ ተገኝተው የነበሩትን ሰዎች አንዳንዶቹን አነጋራ ነበር። ስለዚህ መንፈስ ጊዜ ስሜ ኦስማን ጣሃ ነው። የሻማ ስነ ስርዓቱ መንፈስ እስካሁን በተረጋጋ ሁኔታ ተካሂዷል። የኤርትራዊው መሞት ቀላል ነገር አይደለም። ከዚህ በፊት ስንት ስቃይ ያሳልፈናል። በስህተት እንደተገደለ ነው የምናውቀው። ግን ድርብ ስህተቶች እስከዛሬ በሆዳችን ይዘን ቆይተናል። በትዕግስት እንወጣዋለን ብለን እያለፍንው ነው በአጠቃላይ እዚህ እስራኤል ያለው ህዝብ አማራጭ ስለሌለው በውስጡ እያለቀሰ ነው የሚገኘው። የዛሬ ክስተት ግን በጣም ልዩ ክስተት ነው ብሏል። በሥነ ሥርዓቱ ቢያንስ ወደ አምስት ሺህ የሚሆኑ ተሳታፊዎች እንደነበሩ ኦስማን ጣሃ ገልጧል። ዋና ዜናችንም በዚሁ ይጠቃልላል። አድማጮች ስርጭታችን ቀደም ባለው ርዕሰ ወሬዎች ጀምረዋል። ሁለተኛው ክፍል ማለት ነው። አሁን በዚህ ክፍል ቀዳሚው ቅንብር ዲሞክራሲ በተግባር ቪዥን ኢትዮጵያ የተሰኘ ነዋሪነታቸው በዚህ በዩናይትድ ስቴትስ የሚገኙ ኢትዮጵያውያን ምሁራንና ባለሙያዎች ነጻ ስብስብ ከኢትዮጵያ ሳተላይት ቴሌቪዥን ኢሳት ጋር በመተባበር የኢትዮጵያና የኤርትራ ወቅታዊና የወደፊት ግንኙነት በሚል ርዕስ ያዘጋጁት የውይይት መርሃ ግብር ባለፈው እሁድ እዚህ ዋሽንግተን ዲሲ ተካሂደዋል፣ ሲል እንደረደራል ዲሞክራሲ በተግባር በመግቢያው አንድ ሙሉ ቀን በወሰደው በዚህ ውይይት ፕሮግራም ላይ ታዋቂ የፖለቲካ ተንታኞች፣ ምሁራን፣ አንጋፋ የቀድሞ ዩናይትድ ስቴትስና የኢትዮጵያ ዲፕሎማቶች፣ እንዲሁም በዋሽንግተንና ና አካባቢው የሚኖሩ በርካታ ኢትዮጵያውያንና ኤርትራውያን ተገኝተዋል። ሰለሞን ክፍሌ ነው የተከታተለው የዝግጅቱን የመጀመሪያ ክፍል እንዲህ እንደሚከተለው አቀናብረዋል። የውይይቱ መሪ ቃል የኢትዮጵያና ኤርትራ የወቅቱና የወደፊቱ ግንኙነት የሚል ሆኖ በኢትዮጵያና ኤርትራ ያሉ መንግሥታትና መንግሥታዊ ያልሆኑ ባለድርሻዎች ሚና ተፈትሿል። አሁን አሉ የሚባሉ ልዩነቶችን በማጥበብና አዳዲስ ፖሊሲዎችን በማፍለቅ ወደፊት ጤናማ ግንኙነት ሊፈጠር የሚችልበት መንገድም ተጠቁሟል። በውይይቱ የተሳተፉ ምሁራንና ዲፕሎማቶች ለተለያዩ ውስብስብና ተያያዥ ጥያቄዎች መልስ ለመስጠት ሞክረዋል። በኤርትራና ኢትዮጵያ መካከል ጥሩ ግንኙነት ለመፍጠር ምን መደረግ አለበት መደረግ የሌለበትስ ምንድን ነው በሁለቱ መካከል የሕዝብ ለሕዝብ ግንኙነት ለመፍጠር የማኅበረሰቡ የሴቶችና ወጣቶች እንዲሁም የእምነት ድርጅቶች ሚና ምን መሆን ይገባዋል በኢትዮጵያና ኤርትራ ሕዝቦች መካከል የማኅበራዊና ባህላዊ ግንኙነቶችን እንደገና ለማንሳት የኪነትና ስፖርት ባለሙያዎች ምን ማድረግ ይጠበቅባቸዋል የሀያላን መንግስታትና የአካባቢው ኃይሎችስ በአፍሪካ ቀንድ ያላቸው ፍላጎት ምንድን ነው? በእነዚህ ጥያቄዎች ዙሪያ ያጠነጠኑ ገለጻዎችና አስተያየቶች ተደምጠዋል። በዕለቱ ሙሉ አስር ሰዓት የወሰደ የውይይትና የጥያቄና መልስ መርሃ ግብር በመሆኑ ሁሉንም መሸፈን አይቻልም። አንኳር አንኳር የምላቸውን በተለያዩ ቀናት በሁለትና ሶስት ከፋፍዬ ለማቅረብ እሞክራለሁ። በቀጥታ ወደ ውይይቱ ከመግባታችን በፊት ግን አስተባባሪዋ የኢሳት ራዲዮና ቴሌቪዥን ስቱዲዮ ኃላፊ ወይዘሪት ብርታዊት ግርማይ በዚህ መልክ ነበር የጉባኤውን መርሃ ግብር ያስጀመሩት። በቅርቡ ከመካከላችን በሞት ለተለየን አንጋፋው ጋዜጠኛ አቶ ሙልጌታ ሉሌ የህሊና ጸሎት እንድናደርግ በአክብሮት እጠይቃለሁ። ለአቶ ሙልጌታ ሉሌ የአንድ ደቂቃ የህሊና ጸሎት ከተደረገ በኋላ መርሃ ግብሩን በመተባበር ያዘጋጁት የቪዥን ኢትዮጵያና የኢሳት ተወካዮች አጫጭር የማስተዋወቂያ ንግግር አድርገዋል። ኢሳትን በመወከል የተናገሩት አቶ ግዛው ለገሰ ነበር። ከዚያም ቺካጎ ኢሊኖይ በሚገኘው የዊሊያም ሬኒ ሃርፐር ኮሌጅ የኢኮኖሚ መምህር በሆኑት በዶክተር ጌታቸው በጋሻው የተመራው የመጀመሪያው የውይይት ፕሮግራም ተጀመረ። የኢትዮጵያና የኤርትራ ማኅበረሰብ መሪዎች የሕዝብ ለሕዝብ ግንኙነቶችን ወደሚፈለገው የላቀ ስፍራ ለማድረስ ያላቸው ሚና በሚለው በዚህ ርዕስ ስር አራት አስረጃዎች ቀርበዋል። የመጀመሪያው አቶ ታሪኩ ደብረ ጽዮን ይባላሉ። አንጋፋ የፖለቲካ ትንታኝ ናቸው። የእርሳቸው የውይይት መንደርደሪያ ነጥብ ምን እንደሆነ አስረድተዋል። በሰላም ጎን ለጎን የመኖር መርህ ፕሪንስፕል ኦፍ ፒስፉል ኮኤግዚስተንስ ለኢትዮጵያና ለኤሪትሪያ ሕዝቦች ደህንነት ጽኑ መሰረት ነው የሚል ነው። ለ30 ዓመታት የተካሄደው ጦርነት የሁለቱን ሀገሮች ሕዝቦች ክፉኛ የጎዳ በመሆኑ መደገም እንደሌለበትና ሰላም አማራጭ የሌለው መንገድ መሆኑን አቶ ታሪኩ አስምረውበታል። ቀጣዩ ተናጋሪ አቶ ጋሻው ገብረ የነበሩ አሌክሳንድሪያ ቨርጅና ውስጥ የኤኢዲኤስ ፕሮጀክት ኃላፊ ናቸው። የህብረተሰብ መሪዎች ሁለቱን ወገኖች ማቀራረብ የሚችሉት ይላሉ አቶ ጋሻው። እነዚህ የህብረተሰብ መሪዎች ስህተት የሆነውን ያርማሉ፣ ትክክሉን ያስረዳሉ፣ ያስተምራሉ፣ ያሰለጥናሉ፣ ትብብርን ይሰብካሉ፣ አስተባብረው እቅዶችን ከግብ ያደርሳሉ። እንግዲህ መጀመሪያ በኢትዮጵያና በኤርትራ መካከል መልካም ግንኙነት ለመመስረት ምን መደረግ የለበትም ከሚለው መነሳት እወዳለሁ። ከዚህ መነሳት ወይም የመነጋገሪያ የመቀራረቢያ ድልድዩን ለመስራት ይህ አካሄድ ያመቻል ብዬ ስለማምን ነው። ስለዚህ ምን መደረግ የለባቸው። ታሪካችንን በግልቡ አንብበን አውቀነዋል ማለት ጉድለት ነው። ከስሜት ከጥላቻ፣ ከችኩልነት መነሳት አይረባንም። የሰው ክቡርነትን ሁል ጊዜ አለማስቀደም፣ ሰው ለነጻነቱ ቀናተኛ መሆኑን መዘንጋት እኩይነት ነው። ባለፈው ቁርሾ ይዞ የዛሬን ችግር መፍታት አይቻልም ብለዋል አቶ ጋሻው ገብረ። ያክለውም በአንድ አገር ውስጥ የጎሳ ግጭት ችግር ካለ አካባቢውን በሙሉ ሊያመሰቃቅል እንደሚችል አስጠንቅቀዋል። በ2011 እንደ አዲስ መንግስት ሆይ ሆይ ተብሎ ከመቆሟ የ10 ሺህ ሰዎች ሞት የአንድ ነጥብ አራት ሚሊዮን የደቡብ ሱዳናውያንን መፈናቀል ታዝበናል። ይሄ እንዳይደርስብን ዛሬ መምከር አለብን። የጎሳ ግጭትን፣ አክራሪነትን ልንመክት ልናስወግድ እንደ አንድ ህዝብ ማሰብ መቻል አለብን። የድንበር ግጭት ብለን ከምንፈርጀው የዘለለ ነው ችግራችን። የድንበር የሆነውን ደግሞ የኢትዮጵያ ህዝብ የሚወክለው የመረጠው መንግስት የሚደራደርበት እንጂ ሌላው ድንበር ሲገፋ ምንም የማያደርግ በስልጣን ሆኖ አይደለም። የኢትዮጵያና የኤርትራ ህዝቦች አብረን መቆም ካልቻልን የጥፋት መንገድን ተያይዘነዋል ማለት ነው። ስለዚህ የህብረተሰብ መሪዎች ትልቅ ተልዕኮ ሚሽን አለባቸው። የሚቀጥሉት ተናጋሪ ዶክተር አሰግድ ሀብተወልድ ቀድሞ የአዲስ አበባ ዩኒቨርሲቲ የተማሪዎች ማህበር ፕሬዝደንትና የኢዴፓ መድህን ማዕከላዊ ኮሚቴ አባል የነበሩ ናቸው። አሁን እዚህ በዩናይትድ ስቴትስ ሲልቨር ስፕሪንግ ሜሪላንድ የምክክር አገልግሎት ይሰጣሉ። ኢትዮጵያና ኤርትራ ብዙ የሚጋሯቸው የባህል፣ የታሪክ፣ የኢኮኖሚ እንዲሁም ቅርሶች እንዳሏቸው ገልጸው፣ ይህን ጥቅም ላይ ለማዋል ግን የመሪዎች ሚና አስፈላጊ ነው ብለዋል። የወጣት፣ የሴቶች፣ የሃይማኖት እንደዚሁም አክቲቪስቶች፣ ጋዜጠኞች የመሳሰሉት ማለት ከህዝቡ ቀረብ ያሉ። ስለዚህ ከላይ ፖለቲካል ዊሉ ቢኖርም ከስር ያለው ኮሚኒቲ ሊደሮች ያንን እኩል የሚሆን ወይም በበለጠ ተነሳሽነቱ እስከሌለ ድረስ የምንፈልገውን ግንኙነት ወደሚቀጥለው ሌቨል መውሰድ አይቻልም። ግንኙነቶችን ወደ ላቀ ደረጃ ለማሳደግ ከመሪዎች በዋናነት የሚጠበቀው ራዕይ መሆኑን ዶክተር አሰግድ ገብረ ወልድ አስረድተዋል። የኤርትራና የኢትዮጵያ ግንኙነት ወደፊት ቢሻሻል ምን ጥቅም ያስገኛል? የሚለውን ማሳየትም አስፈላጊ ነው ሲሉ አስረድተዋል። የስትራቴጂን ጠቃሚነት አስገንዝበዋል። በዋናነት ግን ለመተማመን የሚያበቃ ድብብቆሽ የሌለበት ግልጽ ውይይት አስፈላጊ ነው ብለዋል። የመጀመሪያው የውይይት ክፍል የመጨረሻ ተናጋሪ ወይዘሪት ሉሊት መስፍን ነበሩ። በሁለቱ ህብረተሰብ በኤርትራና ኢትዮጵያ መካከል እርቅ እንዲመጣ በሁለቱ ህብረተሰብ መካከል እርቅን ለማምጣት ለወደፊት ሁለቱ ሀገሮች በሰላምና በወዳጅነት እንዲኖሩ የተወሰኑ ነገሮችን ማስተዋል አለብን ብዬ ገምታለሁ። ሁለቱም ህብረተሰብ አንዱ ለአንዱ ባዕድ አይደለም። ባህልም ሃይማኖትም አለን። እንዲያውም ከሚያራርቁን ነገሮች የሚያቀራርቡን ነገሮች ብዙ ናቸው ብዬ አምናለሁ። ታሪክንም መክዳት ኃጢአት ነው ብዬ ትልቅ ኃጢአት ነው ብዬ አምናለሁ። ምን ማድረግ አለብን? በመጀመሪያ ችግር መኖሩን እና የችግሩንም መንስኤ ማጥናት አክኖሌጅ ማድረግ ይኖርብናል። በእኔ እምነት ችግር እንዳለ መገንዘቡ ችግሩን ለመፍታት የምንወስደው ዋናው እርምጃ ነው ብዬ አምናለሁ። አድማጮች እስካሁን የሰማነው በአራት ከተከፈለው የዕለቱ የመዋያ ርዕስ አንዱንና የመጀመሪያውን ብቻ ነው። በክፍል ሁለት የቀድሞው በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ሄርማን ኮሆን፣ በኢትዮጵያ የቀድሞው የዩናይትድ ስቴትስ አምባሳደር ዴቪድ ሺን እንዲሁም ፕሮፌሰር መስፍን ወልደ ማርያም ይቀርባሉ። ሳምንት እንገናኝ። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበን። ሁለተኛውን አጋማሽ ስርጭት ቀደም ሲል እንደሰማችሁት በርሰሪዎቹ፣ ከዛም ደግሞ ዲሞክራሲ በተግባር ፕሮግራም አሰምተን ጀምረናል። ወደሚቀጥለው እናልፋለን። እስክንድር ነጋ ተሸለመ። በእስር ላይ የሚገኘው ጋዜጠኛ እስክንድር ነጋ የዘንድሮ የፔን ካናዳ የሰብአዊ መብት ሽልማት ባለቤት ሆኗል። ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ይፋ እንዳደረገው እስክንድር በነገው ምሽት በቶሮንቶ ካናዳ በሚካሄደው 36ተኛው ዓለም አቀፍ የደራሲያን ክብረ ባለመክፈቻ ላይም በሌለበት የዓመቱን የክብር ሽልማት ይጎናጸፋል። አሉላ ከበደ ማምሻውን የቡድኑን የኮሚኒኬሽንስ አስተባባሪ ብራንደን ዲክሪስን እና የእስክንድርን ባለቤት ሰርካለም ነጋን አነጋግረው ተከታዩን አጠናቅሯል። ለደራሲያንና ጋዜጠኞች መብት የቆመው ዓለም አቀፍ ቡድን ፔን ኢንተርናሽናል አካል የሆነው ፔን ካናዳ ከዚህ ቀደም በእስር ላይ የሚገኙ አሊያም ወከባ የደረሰባቸውንና ለእንግልት የተዳረጉ በርካታ ታዋቂ ደራሲያንና ጋዜጠኞች በስራቸው መርጦ ለክብር አብቅቷል። በነገው ምሽት በቶሮንቶ ካናዳ በሚካሄደው ዓለም አቀፍ የደራሲያን ክብረ በዓል መክፈቻ ላይ ሽልማቱን በሌለበት በስሙ በሚገኙለት የፔን ኢትዮጵያ ወኪሎች አማካኝነት የሚቀበለው እስክንድር ነጋ ለመሆኑ እንዴት ለዚህ ክብር በቃ? የፔን ካናዳ የፕሮግራሞችና የኮሚኒኬሽንስ አስተባባሪ ብራንደን ዲከሪስ ለሽልማቱ የሚያበቃቸውን ድርጅታቸው ለሽልማቱ የሚያበቃቸውን ደራሲያን እና ጋዜጠኞች የሚመርጥባቸውን መመዘኛ ጨምረው ያስረዳሉ። የዚህ ጸሐፊ ጉዳይ የፔን ኢንተርናሽናል ኮሚቴ ሲከታተላቸው ከነበሩ ጉዳዮች አንዱ ነው። ኮሚቴው በየዓመቱ ከ800 እስከ 1 ሺህ የሚሆኑ የታሰሩ፣ ማስፈራራትና ጥቃት የደረሰባቸውና የተገደሉም ጸሐፊዎችን ወይም ደራሲዎችን ጉዳዮች ይከታተላል እና በየሀገሩ የሚገኙ 150 የፔን አባላት ለእነዚህ ሰዎች መብቶች ዘመቻ እንዲያደርጉ ይጠየቃሉ። ስለዚህ ዋን ሁማኒቲ አዋርድ ወይም አንድ ሰብዕና ሽልማት ከእነዚህ ሁሉ እንዲህ ጎልቶ ለወጣ ጸሐፊ የምንሰጠው ሽልማት ነው። የእስክንድርም ቢሆን እንዲሁ ነው ነው ያሉት ዲኬሪስ። ስለ እስክንድር የሚያውቁትን ደግሞ እንዲህ ይላሉ። እንደሚታወቀው ፔን ኢንተርናሽናል ጉዳዩን ለረዥም ጊዜ እየተከታተለው ነው። ሁላችሁም እንደምታውቁት እስክንድር በሕዝብ ጥቅም ጉዳዮች ላይ ኢትዮጵያ ውስጥ ድምፁን ከፍ አድርጎ የሚያሰማ በመሆኑ ቀደም ሲልም ለሰባት ጊዜ ያህል ታስሯል። ስለዚህ እንደኛ ላለ ቡድን ዘወትር ትኩረት ስቦ ያለ ሰው ነው። ዋናው የሚያሳስበን ነገር ግን ጸሐፊዎችን ለማፈን ብሔራዊ ጸጥታ ወይም ደህንነት የሚባለው ሰበብ እንደ መሳሪያ ሥራ ላይ እየዋለ ያለው ኢትዮጵያ ውስጥ ብቻ ሳይሆን በሌሎች የአፍሪቃ ሀገሮችና በዓለም ዙሪያም እየተስፋፋ መምጣቱ ነው። እናም እንዲህ አይነት አጋጣሚዎች ወይም ጉዳዮች ዘወትር ቀልባችንን ከፍ አድርገው የሚይዙ ናቸው። እኛ ሰላማዊ ናቸው ብለን ለምናምናቸው መንግሥትን የመተቸት ሥራዎችን ለማፈን የሚጣሉ እጅግ የተራዘሙ የእስራት ቅጣቶች ሲጀመር አንስቶና ዘወትርም የምንከታተላቸው ጉዳዮች ናቸው። ዲኬሪስ ይቀጥላሉ። እስክንድር ስለተሸለመበት ስለ ሰብአዊነት፣ ስለ ሰው ልጅ ክብር አለው ያሉትን ድንበር የተሻገረ እምነት በእስር ቤት ባሰማት ድምጹ በእስክንድር ቃላት እንዲህ ይገልጹታል። እስክንድር ነጋ በአውሮፓ አቆጣጠር ጁላይ 2011 ወይም በኢትዮጵያ በሐምሌ 2003 ዓ ም ሲያዝ እንዲህ ብሎ ጽፎ ነበር። ዲሞክራሲ የሰው ልጆች ሁሉ የጋራ መድረሻ የጋራ እጣፈንታ ነው። ማስቀረት አይቻልም። ኤስኪሞም ሆንክ ዙሉ፣ ክርስቲያንም ሆንክ ሙስሊም፣ ነጭም ሆንክ ጥቁር፣ የበለጸግህም ሁን በማደግ ላይ ያለህ ለሁሉም ሐቁ አንድ ነው። እናም ከረዥም ጉዞ በኋላ ኢትዮጵያ ከእጣዋ ወይም ከመድረሻዋ ጋር ያላት ቀጠሮ እነሆ ደርሷል። ደርሰናል። ነፃ እንወጣለን። የእስክንድርን የሽልማት ዜና ትንተርሰን የእስክንድርን ባለቤት በዚህ በናይሴስ የምትገኘውን ሰርካለም ነጋን አነጋግረናል። ሰርካለም ፋሲል በቅድሚያ እንኳን ደስ ያለሽ። ባለቤት እስክንድር ነጋ ፔን ካናዳ በመባል የሚታወቀው ለጸሐፊዎችና ለጋዜጠኞች መብት የቆመ ድርጅት ሰላሳ ስድስተኛው ዓለም አቀፍ የጸሐፊዎች ወይም የደራሲያን ክብረ በዓል ላይ የአመቱ በሰብአዊነት ለተሰየመው ሽልማቱ አሸናፊ አድርጎታል። እንኳን ደስ ያለሽ። እንኳን አብሮ ደስታ ለና አሉላ ይህ ደስታ የእኔ የእስክንድር ብቻ አይደለም። ኢትዮጵያ ውስጥ ያሉት የነጻው ፕሬስ አባላት፣ በስደትም ያሉት በተለያዩ ዓለማት ውስጥ ያሉ ጋዜጠኞች እናንተ ጨምሮ የሁላችንም ደስታ ነው። እኔም እንኳን ደስ አላችሁ እላለሁ። እስክንድር ከዚህ ቀደምም በርከት ያሉ ዓለም አቀፍ ሽልማቶችን አግኝቷል። በእስክንድር እስርና በተለይ በአሸባሪነት ተወንጅሎ አስራ ስምንት ዓመታት የተፈረደበትን የጋዜጠኞች ተሟጋች የሆኑ ድርጅቶች፣ የሰብአዊ መብት ተሟጋች ድርጅቶች ብዙ የጻፉበት ነው። እስኪ ዛሬ ወዳለበት ሁኔታ እንውሰድና ሰርካለም፣ አንቺ በዚህ በዩናይትድ ስቴትስ ከልጃችሁ ጋር መኖር ከጀመርሽ ጥቂት ጊዜ አስቆጥረሻል። ይህንና አሁን እስክንድር ስላለበት ሁኔታ ምን የምታውቂው አለ? እስክንድር ስላለበት ሁኔታ በየዕለቱ ትከታተላለሁ የሚጠይቁት ሰዎች ጋር ደውላለሁ፣ አንዳንድ መረጃዎች ይሰጡኛል። እስክንድር በአሁኑ ሰዓት በጤናውና በሞራሉ በጥሩ ሁኔታ እንደሚገኝ በተራይ በሞራሉ በጥሩ ሁኔታ እንደሚገኝ ያውቃለሁ፣ ሰምቻለሁ። ከዛ ባለፈ ግን አስራ ስምንት ዓመትም ፈርደውበት እርካታ ያልሰጣቸው እስክንድርን ጠዋትና ማታ በማሰቃየት ላይ እንደሆኑ እሰማለሁ። የጠያቂ ቁጥር ገድበውበታል። እስክንድር እንደማንም ምስለኛ አይጠየቅም። ከሶስት ሰው ባልበለጠ ሰው አይጠየቅም ለሰላሳ ደቂቃ። ከዛም ባሻገር የሚተኛበት ቦታ ላይ በአንድ ሌሊት ውስጥ ሶስት ጊዜ እየገቡ ፍተሻ እንደሚያካሄዱበት ሰምቻለሁ። ያሉትን የሚያነባቸውን የገቡለትን መጽሐፎች፣ ከዛም አልፎ እኔ እራሴ ያስገባሁለትን መጽሐፍ ቅዱሱን መነጠቁን ሰምቻለሁ። አንዳችም ነገር እንዳያነብ እስር ቤት ውስጥ ያሉትን ክፍል ውስጥ ያሉትን አልበቃ ብሏቸው ዕቃ እየዘረገፉ ወረቀት ነው በሚል ዕቃ ማስቀመጫ ካርቶኖችን ሁሉ እንደወሰዱበት እንደውም እስክሪብቶ ይዞ ቢገኝ የሚል ትዕዛዙ ሁሉ እንደሰጡ ሰምቻለሁ። ይሄም እስክንድር በአንድ በቱ የላከቢ ነው። መጽሐፍ ቅዱሴን ቀሙ፣ በአንድ ሌሊት ሶስት ጊዜ እየገቡ ቤቴን ይፈትሻሉ ብሎ በአንድ በቱ የላከቢ ነው በቤተሰቦች በኩል። በዚህም ብቻ አልበቁም ሰሞኑን የሰው ቁጥር ከመገደብ አልፈው ጥጋብ አስቸግሮታል በሚል ስንቅ ሳምንት አይሞላውም ከተወሰነ በላይ እንዳይገባለት አድርገው የመለሱበትም ሁኔታ እየሰማው ነው ያለው። እስክንድር የታሰረው ከአምስት ሰዎች ጋር ነው። አበበ ቀስቶ በሙስና ተጠርጥሮ የታሰረው ገብረዋህድ፣ ኮሎኔል ጌታቸው ብርል የሚባሉና መላኩ ተፈራ ከሚባሉ ሰዎች ጋር ነው። በግርፍ ነው ምግብ የሚገባላቸው። የእስክንድር ተራ ዛሬ አራቱንም የሚያካትት ምግብ አንድ ነው የሚገባው። የሌላው ሰው ተራ ከሆነ ደግሞ ሌላውንም የሚያካትት። ምክንያቱም ከርቀቱ አንጻር ቀን በቀን ስንቅ ማድረስ ስለማይቻል ያንን ስንቅ ነው ቤተሰቦቻችን ይዘው ሄደው ጥጋብ አስቸግሮታል ብለው የመለሱባቸው እና አሁንም እስር ቤት ውስጥ ያሉት እስር ቤት ውስጥ ያለው ወንጀል የሚሰራበት ግፍ ማብቂያም የለው፣ እያበቃም አይደለም ያለው። ሰርካለም ፋሲል፣ በስር ላይ የሚገኘው ባለቤትሽ እስክንድር ነጋ በዜናው ቀደም ብለን እንደገለጽ ነው ፔን ካናዳ በመባል የሚታወቀው የደራሲያን ና የጋዜጠኞች ማህበር የዘንድሮ የሰብአዊነት ተሸላሚ አድርጎታል። የሚሰሙ ለውጥ የሚኖርባቸው ሁኔታዎችም ካሉ መልሰን እናገኝቻለን። ለአሁኑ በድጋሚ እንኳን ደስ ያለሽ። እግዜር ይስጥልኝ ሰርካለም፣ እንኳን አብሮ ደሳለን። እግዜር ያክብርልኝ። በጣም አመሰግናለሁ አድማጮች። ከዚህ ቀደም ብሎ ከተሰማው ዝግጅት ጋር የተያያዘ ቀሪ ውይይት በራዲዮ መጽሔት ፕሮግራማችን እንደምናቀርብ ከወዲሁ እናሳስባለን። አሁን ወደ ተከታዩ ቅንብር ነው የምናልፈው። ሴቶችና ቤተሰብ። አዲስ አበባ ውስጥ ዛሬ የተከፈተው ኦሪጂን አፍሪካ 2015 የሚባል የጥጥ የጨርቃጨርቅና አልባሳት ኢንዱስትሪ ኤግዚቢሽን ለሀገር ውስጥና ለውጭ ባለሀብቶች ሰፊ የስራ እድል እንደሚከፍት ተገልጧል። ቀደም ሲል በዘገባም መለስካቸው ሄዶበታል። መክፈቻውን ተከታትሎ ለአብይ ርስ ቅድም የዘገበልን መለስካቸው አመሃ በመስኩ የተሰማሩ የኤግዚቢሽኑ ተሳታፊን አነጋግሯል። ወይዘሮ ሳሌም ካሳሁን ይባላሉ። ድርጅታቸውን በማስተዋወቅ ይጀምራሉ። ድርጅታችን ሳሌም ዲዛይን ይባላል በእኔና በባለቤት የተመሰረተ ፒኤልሲ ነው። ስንመሰርተው አላማችን የነበረው እደ ጥበባትን ለማስተዋወቅ፣ ኢትዮጵያ ብዙ ጥሩ ቆንጆ ቆንጆ የሆኑ እደ ጥበባት አሏት። ሁላችንም በእደ ጥበብ ነው የኖር ነው። እያንዳንዳችን ቤት ሸክላ አለ፣ እያንዳንዳችን ቤት ጋቢ አለ፣ እያንዳንዳችን ቤት ሰፌዳ አለ። አለም ግን ያንን አያውቅልንም፣ ምክንያቱም ራሳችንን የምንጠቀምበት ከጓዳ ስላልወጣ ማለት ነው። ከጓዳ ወጥቶ ከተማ ቢገባ፣ እንደዚህ አይነት ቦታ ቢታይ ግን የሚወዳደርና የሚልቅ እቃ አለን ብለን ስለምናምን በዛ ነው አንዱ መነሻችን። ሁለተኛው ደግሞ እነ እደ ጥበባትን የሚሰሩት ባለሙያዎች በሙሉ ገቢ እንዲያገኙ እንዲሰሩ ብዙ ጊዜ በተረጅነት ሰርተናልና እኔም ባለቤቴ በተለይ በእርዳታ ሰጪ ድጆች ውስጥ ብዙ አመት ሰርተዋል እና ለእኛ ህዝብ ለእኛ አገር መንገዱ ክብር ያለው ስራ ነው ብለን ስለምናምን ከዛ መነሻ በማድረግ ይህንን አሳድገናል። ቀስ በቀስ ያደገ ስራ ነው። መቼ ነው የጀመራችሁት? ህጋዊ ሆነን ከጀመርነው ስምንት አመታችን ነው። ከዛ በፊት ግን እንደ ሆቢ ከቤት እንሰራው ነበር። ይሄ አለ፣ እዛ ጋም ደግሞ አለን። ይሄ የቤት ማስጌጫ ነው። ይሄ ሆም ዲኮር ከሚባለው አንጻር ምንጣፍ አለ፣ የቤት ሰፌዶች አሉ፣ የግድግዳ ብዙ አለ የአንገት ልስ ይመስልም አለ እዛ ደግሞ አለ፣ የአንገት ጌጦችም አሉ፣ በድንጋይ የተሰሩም አሉ። እዛ ጋር ደግሞ ሌላ ስታንድ አለን እና እነሱንም እንሰራለን። አሁን እኛ የምንሰራው በጌጣ ጌጥ፣ በባስኬት እና በሽመና ዙሪያ ነው። በሽመና ዙሪያ እንግዲህ ብዙ እንደ ኢንዱስትሪ ወይም እንደ ፋብሪካ ብዙ ጉልበት የሚፈልግ ስለሆነ ስራ ይፈጥራል የሚል እምነት ስላለ ነው የምጠይቀው። ምን ያህል ሄዳችኋል በዚህ ረገድ? በሽመና ብዙ መሄድ ይቻላል ሄደናል ብለን እናምናለን ሽመናው የነበረ ነው ከኛ ጋራ እኛ ምንድን ነው አዲስ ምንጨምርለት አዲስ ከለሮች አዲስ ሀሳቦች አዲስ ዲዛይኖች አዲስ አገልግሎቶች ነው ምንጨምርለት እንጂ ሙያው የኛ አይደለም ሙያው የሸማኔዎቹ ነው የህዝቡ ነው የቆየ ነው ንብረትነቱ የኢትዮጵያ ህዝብ ነው ግን እኛ ምንድን ነው ያደረግ ነው እችኛዋን ከለር እንዲች ብናረጋት ወይ እችኛዋን እንዲ ብናረጋት እናሻሽላትና ከጓዳ ወጥታ ሳሎን ትገባለች የሚል ሀሳብ ይዘን የተነሳ ነው እንጂ የተለየ ነገር የለውም። አሁን ደግሞ ሰዓቱ ጥሩ ነው። ብዙ ሰው በዚህ ዙሪያ እየተሰማራ ነው። አሁን ታዩታላችሁ እዚህ በሽመና ዙሪያ ና ያ ራሱ አንድ ላይ ነው የሚያድግ ያለው ብዙ ጊዜ የተረሳው ሙያ አሁን ሁሉም ስለሚነካካው ያለ እያደገ ነው ያለው በምንጣፍ መልክ ይመጣል። በመጋረጃ መልክ ይመጣል። ይህን የሽመናውን ስራ እንዳሉት የቆየ ከሀገሩ ጋር የኖረ ነገር ነው። ጥበቡም ሆኑ ይህንን በአንድ ደረጃ ከፍ ለማድረግ የእናንተ ድርጅት እያሰበ ምን እያረጋለ የተካከሱ ነገር አለ፣ ግን እንደው ሰፋ ባለ መንገድ ለማቅረብ እደ ጥበቡ እኔ እንግዲህ ምን ብያ ምናለሁ የራሴ እምነት ነው ይሄ አንድ ሸማኔ በእጁ ሲሰራ ጥበብ በራሱ ሲለቅም ከአእምሮ እያወጣ ዲዛይኖችን ሲሰራ እላዩ ላይ ነው ያለው ሙያው ማለት ነው። ያንን ሜካናይዝ ካረግነው ያንን ዱዝ አረግነው ማለት ነው። ስለዚህ እኔ ሜካናይዝድ የሚሆነው ላይ ደጋፊ አይደለሁም። ቢኮዝ ኢሚዲየትሊ መሽኑ ነው የሚሰራው ያንን መሽኑ ፕሮግራም እንዲሆንና ያንን ሰውየው ጭንቅላቱ ላይ የነበረውን ነገር መሽኑ ይሰራዋል። በአንድ ጊዜ መቶ ሰላሳ ይተፋል ማለት ነው። ሸማኔው ግን ቁጭ ብሎ ከአእምሮ ዲዛይን እየፈጠረ ዳይመንድ ላርገው፣ ወይ ስኩዌር ላርገው፣ ወይ መስቀል ላርገው፣ ወይ ምን ላርገው ወይ ብሎ ሲፈጥር ግን ያ ትልቅ ጊፍት ነው ብዬ ነው ማምነው፣ እና ያንን ማዳበር ነው ያለብን ብዬ ነው ማምነው። አክቹዋሊ ይህንን ይህን አሁን ያሉትን ነገር እንዳለ ሆኖ ታዲያ እንዴት በኢንዱስትሪ ደረጃ ከፍ ማድረግ ይቻላል? አይከብድም። በኢንዱስትሪ ሽመና የባህላዊ ሽመና በኢንዱስትሪ ደረጃ ከፍ ማለት አለበት ወይ እናምናለን ወይ እንደዛ ብለን ወይኔ ጥያቄ መሆንስ አለበት ወይ ጨንቻ አካባቢ አንድ ትልቅ ብሔረሰብ አለ ት ህዝብ ያለ ሽመና የሚችሉ ሜካናይዝድ መሆን አለበት እና እነሱ ስራ ማጣት አለባቸው አይ ዶንት ቲንክ ሶ እኔ እንግዲህ የራሴን ነው የምናገር ያለሁት ሌላ ሰው የተለየ አመለካከት ሊኖረው ይችላል ግን ይኸው እንደሚያት ስንት ቆንጆ ቆንጆ ጥበቦች አሉ እነዚህ ቆንጆ ቆንጆ ጥበቦች የሚመጡት ከጭንቅላታቸው ነው አንድ ሸማኔ ቁጭ ብሎ መልቀሚያ ይዞ እየለቀመ ክር እየቆጠረ ነው ዲዛይን የሚያወጣው አይን እንሰራለን ስንለው አይን ይሰራል። አንበሳ ስራ ሲባል አንበሳ ይሰራል። ኦፍኮርስ ኮርስ ሜካናይዝድማ ከሆነ ይሰራል፣ ግን ያ ሰውዬ ግን የሱ ልጅም የልጅ ልጅም ያንን አያገኙትም ማለት ነው። ስለዚህ በእርሶ አስተሳሰብ ይሄ ነገር መቆየትና መያዝ ያለበት ምናልባትም እስከ መጨረሻው መዝረቅ ያለበት ነው ብሎ አምናለሁ። ደግሞ ከዚህ ቀደም በጥሩ አጋጣሚ ኖሮ ህንድ ሄደን ነበረ ህንድ ሽመና ላይ እና እደ ጥበብ ዙሪያ ላይ ሆነ ብለው ኢንስቲትዩት አቋቁመው ይሰራሉ። ያንን ልንጎበኝ ነው ሄድ ነው። ከዚህ እና ምንድ ነው ተምሬ የመጣሁት፣ ሁሉም ነገር ሜካናይዝድ መሆን የለበትም። እደ ጥበብም እደ ጥበብ ራሱን የቻለ ሙያ ሆኖ ሰው ሊሰለጥንበት ይችላል። የጠራ ስራ ሊሆን ይችላል። በእጅ የተሰራ ነገር እኮ እንደም የተወደደ ነው አይደል እንዴ? ሀንድ ሜድ ተብሎ የከበረ ነገር ነው አይደል? ያንን ለምን አናዳብረውም እኛ ነው የኔ አመለካከት በጣም አመሰግናለሁ። አድማጮች አሁን የፕሮግራም ማሳሰቢያ፣ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ሰሞኑን ለአገር ውስጥ መገናኛ ቅርጠ ማይክራፎን የተቋርጦ ነው በሰጡት ቃለ ምልልስ ፓርቲያቸው ጠቅላይ ሚኒስትር ኃይለ ማርያም ደሳሌ ማለቴ ነው ፓርቲያቸው ኢህአደግ በቅርቡ ባካሄደው ጠቅላላ ጉባኤ ከሀገር ውስጥና ከውጭ ሀገር ማገናኛ ብዙሀን ጋር በመተባበር ለመስራት መወሰኑን ተናግረዋል ጋዜጠኞች የሙያውን መሪ ተከትለው ከሰሩ ወይም እስከሰሩ ለመተባበር ችግር አይኖርብንም ነው ያሉት ውሳኔው ጠቃሚ መሆኑንና በተግባር ተፈጽሞ ለማየት እንደሚጓጉም አንዳንድ ጋዜጠኞች አመልክተዋል ኢትዮጵያ ውስጥ የተሟላ የነጻ ፕሬስ እንዲኖር ከመንግስት ወይም ጋዜጠኞች ማሟላት ያለባቸው ምንድን ናቸው? ገዢው ፓርቲ የገባው ቃል በስራ እንዲተረጎም እነዚህንና መሰል ጥያቄዎችን እንዲመልሱልን ሶስት ጋዜጠኞችን ለጥያቄው መልስ ጋብዘናል። ጋዜጠኛውን ኡመረዲን ለተለያዩ የመገናኛ ብዙሀን ያገለገለና አሁን በኢትዮጵያ የስፓኒሽ ቋንቋ ዜና ወኪል፣ ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ማኔጂንግ ኤዲተር፣ ጌታቸው ወርቁ በቅርብ ዓመታት የተቋቋመው የሳምንታዊ ኢትዮ ምህዳር ዋና አዘጋጅ በአገር ውስጥ ስላለው የጋዜጠኝነት ስራ ችግርና ተስፋ ለጥያቄዎቻቸው መልስ ይሰጣሉ። የኛው የአዲስ አበባው ዘጋቢ እስክንድር ፍሬውና ትዝታ በላቸው ከዚህ ያዋዩቸዋል። በሀገር ውስጥ በነጻ ፕሬስ ዙሪያ ያላቸውን ጥያቄ በስልክ ቁጥር 202205 9942 የውስጥ መስመር 14 በኢሜይል ደግሞ ሆርን አት ቪኦ ኒውስ ዳት ካም ወይም ፌስቡክ ላኩልን። የጥያቄያችሁ መልስ ክፍል አንድ የፊታችን አርብ ይቀርባል። ሰፋ ያለውና ሁለተኛው ደግሞ ቅዳሜ። ፈጥናችሁ ጥያቄዎቻችሁን ላፈል አሁን ጥያቄዎቻችሁን ፈጥናችሁ ላኩልን። አድማጮች፣ ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። አዲሱ እንግዳ አለን ስቱዲዮዎቻችን ውስጥ። አዎ፣ የሀዲስ ኪዳኑ ሊቅ፣ በተደጋጋሚ በተለያዩ ፕሮግራሞች እንግዳችን የነበሩት መጋቤ ሀዲስ ሸቱ ሰሞኑን እዚህ ዋሽንግተን ነበሩ። ዛሬ ደግሞ ስቱዲዮ ብቅ ብለዋል። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እንደ እንኳን ስላገኘኋችሁ ደስ ብሎኛል። እኛም ስላገኘ ነው ደስ ብሎናል። አዲሱ ትንሽ ብናወጋቸው ደስ ባለን፣ ሰዓታችን ያለቀ መሆኑን አቀናባሪያችን እያመለከተች ነው። ግን እሁድ ከእኛ ጋር ቀጠሮ አላቸው። በእሁድ ምሽት በራዲዮ መጽሔት ጥሩ ወግ እንደሚጠብቃችሁ ከወዲሁ ለማስታወስ ወይም ለማስታወቅ እንወዳለን። እንኳን ደህና መጡ። በድጋሚ እንኳን ደህና ቆያችሁ። አድማጮች የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶሳት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲስ አበበ ነን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም ደህና ደሮ you